በኢትዮጵያ ሶማሌ ክልል የጸጥታ ኃይሎችና በክልሉ በሚገኘው ደአዋሌ መንደር የሚንቀሳቀሱ የጎሳ ታጣቂዎች መካከል ለሶስተኛ ጊዜ በተቀሰቀሰ ግጭት በርካታ ሰዎች መሞታቸውን ባለስልጣናት አስታወቁ። የአፍሪካ ቀንድ ዘጋቢ ሀሩን ማሩፍ በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው። ሁለት ማንነታቸው እንዳይጠቀስ የጠየቁ የአካባቢው ምንጮች ለአሜሪካ ድምፅ እንደገለጹት በሶማሌ ክልል በሚገኙ ሁለት ጎሳዎች መካከል ውጊያ የተቀሰቀሰው በመሬት አከላለል ምክንያት በአካባቢው ሰፍሮ የቆየውን ውጥረት ተከትሎ ነው። የመጀመሪያዎቹ ሁለት ውጊያዎች የተካሄዱት ባለፈው ሳምንት ረቡና አርብ ሲሆን ከሁለቱም ወገኖች ሰዎች መሞታቸው ተመልክቷል። ሆኖም ትላንትና ረቡዕ ታህሳስ 16 ቀን 2017 ዓ ም በተካሄደው ውጊያ ቁጥራቸው የበዛ ሰዎች መገደላቸውን ሁለቱም ወገኖች አረጋግጠዋል። ግጭቱ የተካሄደው ኢትዮጵያ ውስጥ በሚገኘው የሶማሌ ክልል ቢሆንም የአንደኛው ጎሳ ግዛት ሶማሌላንድ ድረስ የሚዘልቅ በመሆኑ የሶማሌላንድ ባለሥልጣናት ድርጊቱን እንዲያወግዙ እንዳስገደዳቸው ተገልጿል። ግጭቱ እንዴት እንደተጀመረ አስመልክቶም ሶማሌላንድና የኢትዮጵያ ሶማሌ ክልል እርስ በርስ ተወነጃጅለዋል። የሶማሌላንድ ባለስልጣናት የሶማሌ ክልል ልዩ ኃይል ሲሉ የጠሯቸው የጸጥታ ኃይሎች የደዋሌ ነዋሪዎች ላይ ጥቃት ፈጽመዋል በማለት ንጹሐን ዜጎች ላይ ያነጣጠረ ጥቃት በማድረስ ከሰዋቸዋል። የሶማሌላንድ የሀገር ውስጥ ደህንነት ሚኒስትር አብደላ መሐመድ ባወጡት መግለጫ ልዩ ኃይሉ በአካባቢው የተነሳውን ግጭት ሰላማዊ በሆነ መንገድ ለመፍታት ወደ ዳአዋሌ ሲጓዙ የነበሩ የሶማሌላንድ የሀገር ሽማግሌዎችን አግቷል ሲሉ ገልጸዋል። አክለውም የሶማሌላንድ መንግስት ጠንካራ የጸጥታና የፖለቲካ ግንኙነት ያለውን የኢትዮጵያ ፌዴራላዊ መንግስት በይፋ አነጋግሯል ሲሉ በመግለጫቸው ያመለከቱት ሚኒስትሩ ሶማሌላንድ በዳአዋሌ ስለተከሰተው ሁኔታና ልዩ ፖሊስ ስለፈጸመው አሰቃቂ ግድያም አሳውቃለች ብለዋል። የሶማሌላንድ ፕሬዝዳንት ልዩ መልእክተኛ ኤድና አደን እስማኤል በሰጡትና የመንግስቱ ቴሌቪዥን ጣቢያ በሆነው ሶማሌላንድ ቴሌቪዥን በተላለፈው አስተያየታቸው በግጭቱ በርካቶች መገደላቸውን ተናግረዋል። ሶማሌላንድ ሶማሊላንድ እስካሁን 151 ሰዎች ላይ ጉዳት መድረሱን መዝግባለች። የሟቾች ቁጥር 59 ደርሷል። ነገር ግን ብዙዎቹ እኛ ጋር መድረስ አልቻሉም። ለዓለም አቀፉ ማህበረሰብ የማቀርበው ጥሪ በሺዎች የሚቆጠሩት ስደተኞች መኖሪያ፣ መጠለያ እና ወደ ቀደመው መኖሪያቸው ለመመለስ ጥበቃ ያስፈልጋቸዋል። ይህን ጥሬን ለዩኤንኤችሲአርም አቀርባለሁ ለቀይ መስቀልና የዓለም የጤና ድርጅትም አቤት እላለሁ። ይህ ዓለም አቀፍ ምላሽ የሚያስፈልገው አደጋ ነው። ሶማሊላንድ ይህን ያህል መጠን ያለውን ሰብአዊ ቀውስ ትቋቋማለች ብሎ መጠበቅ አይቻልም። የኢትዮጵያ ሶማሌ ክልል ባለስልጣናት በሰጡት ምላሽ የሶማሌላንድ አስተዳደርን በቀጥታ ባይከሱም የሶማሌላንድን ድንበር ጥሰው የገቡ ያሏቸው ታጣቂዎች የሶማሌ ክልል የጸጥታ ኃይሎች ላይ ጥቃት ማድረሳቸውን ተናግረዋል። የሶማሌ ክልል የጸጥታ ቢሮ በፌስቡክ ገጹ አማካኝነት ባወጣው መግለጫ የሶማሌላንድን ድንበር አቋርጠው የገቡ ታጣቂዎች በሶማሌ ክልል ውስጥ በተለይም ሀርሽንና ዩአሌ ከተሞች መካከል በሚገኙ አርብቶ አደሮች አካባቢ ሁከትና ለመረጋጋት እየፈጠሩ ነው ብሏል። መግለጫው አክሎ ሚሊሻዎቹ ከቀናት በፊት ሰላም ለማስከበር ወደ አካባቢው የተላኩ በርካታ የክልሉን ፖሊስ አባላት ገድለዋል ሲል ገልጿል። የጸጥታ አካላት ሕግና ስርዓትን ወደ ነበረበት ለመመለስና የዜጎችን ደህንነት ለማስጠበቅ እየሰሩ ነው ያለው መግለጫው፣ ሶማሌላንድ በሚያሳዝን ሁኔታና ከመልካም ጉርብትና በሚጻረር መልኩ በሶማሌ ክልል ውስጥ ያለውን ሁኔታ የተለየ ትርጉም እየሰጠች ነው ሲልም ከሷል። ሶማሌላንድ የሀገር ውስጥ ደህንነት ሚኒስትር ጣልቃ ገብነታቸውን እንዲያቆሙና ጉርብትናቸውን እንዲያከብሩም መግለጫው ጨምሮ ጠይቋል። የሶማሌ ክልል መግለጫ በግጭቱ ምን ያክል ሰዎች እንደሞቱ ግን አልገለጸም። በሐሩን ማሩፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ